የደቡብ ሱዳን ሕዝብ በረፌራንደም ብሔራዊ ምርጫ ያካሄደው ከዛሬ አራት ዓመታት በፊት በጥር ወር እንደ ነበር አይዘነጋም። ወዲያውኑ ከሁለት ዓመት በኋላ ከሥልጣን ሽኩቻ የተነሣ ይህች አዲስ ነፃ የወጣች ሀገር እንደ ገና ይኸውና ሁለት ዓመታት ሙሉ መሣሪያ ተማዘው በርስ በርስ ጦርነት ላይ እንደሚገኙ የአደባባይ ሚስጥር ነው። በሺዎች የሚቆጠሩ ሕይወታቸው የተቀጠፈ ሲሆን እስከዚህ ዕለት ድረስ ወደ ሁለት ሚሊዮን 300ሺህ ዜጎቿ ለስደት ተዳርገዋል። የችግሩ መነሻ ሬፈራንደም እንዳካሄዱ ያላት የነዳጅ ክምችት በአንድ በኩል ከሱዳን ጋር ሲያቃቅራት፣ በሌላ በኩል ደግሞ በርካታ ጎሳዎች የሚገኙባት በዋና ዋናዎቹ ዲንጋ ኑወር እና ሺሉክ ሚዛኑን መጠበቁ ሁለተኛው ሲሆን፣ ይበልጡን ደግሞ በሶስተኛ ደረጃ ለሀገሪቱ ነጻነት አብረው ከታገሉት በኤስፒኤልኤም ፓርቲ ስም በፕሬዚዳንት ሳልቫኪር ማያርዲት እና በምክትል በነበሩት በኋላ አንጃ ለይተው ውጊያ በጀመሩት በሪክ ማሻር መካከል በግላዊ ፍልሚያ መነሻነት አዙሪት ውስጥ የገባች ደቡብ ሱዳን መሆኗ ነው። የዚች ሀገር መነሻ ታሪኳ ውስብስብ ነው። እንግሊዝና ግብፅ በጋራ ሱዳንን ያስተዳድሩ ስለነበረ ሀገሪቷ ለነፃነት በ1948 ዓ ም ስትደራደር ደቡብ ሱዳንን በራስ አገዝ መስተዳደር የራሷ እንዲኖራት የሚለውን ሱዳን ተግባራዊ ባለማድረጓ አንያንያ በሚል ስያሜ ደቡቡ የጦር ፍልሚያውን ጀመረ። ይህ ደግሞ አሁን ያለው የንቅናቄ መጠሪያ ኤስፒኤልም፣ ኤስፒኤልኤ አንደኛው የሰራዊቱ ክንፍ ሲሆን ሌላኛው የፖለቲካ ፓርቲ መሆኑ ነው። ይህን ትግል ወደ ዳር ያደረሱት ኮሎኔል ጆን ጋራንግ መሆናቸውም አይዘነጋም። ለነገሩ ውስብስብነት በዳርፉር የተካሄደው እልቂት የጃንጃዊት ግስጋሴ፣ እንደገና ከቅርብ ጊዜ ወዲህ ደግሞ የኡጋንዳ ያገባኛል ባይነትና ደቡብ ሱዳን 75 በመቶ ያህሉ የነዳጅ ክምችት የሚገኝባት እንደገና የስ አሜሪካ ከበፊትም ጀምሮ በበለጠ ጉዳይዋ አድርጋ ያዘችውን በመሆኑ አዙሪቱ ውስጥ የገባች ሀገር ያደረጋት ዋና ዋና ጉዳዮች ናቸው። ለበርካታ ጊዜያት ሁለቱ ተፋላሚዎች የፕሬዝደንት ሳልቫኪር መያርዲትና ና የሪክ ማሻር ከነ ተጠሪዎቻቸው የተፈራረሙበት በርካታ የእርቀ ሰላም ሰነድ በአሰልቺ ሁኔታ ተጥሷል። አሁን ደግሞ ለተደራዳሪዎቹ የተሰጣቸው የጊዜ ገደብ አልቆ የአንድ ሳምንት ጊዜ ይሰጠኛሉት ፕሬዚደንቱ ጊዜው አልቆ እንደገና 48 ሰዓት ጨምረዋል። አሁን የጦር አዛዦቹ በአዲስ አበባ የተካፈሉበት ስምነት ከ አምስት በመቶ በላይ የደረሰ በመሆኑ በሁላችንም ስም ይናገሩ የተባሉት ሜጀር ጄኔራል ማርቲን ቲኬንይ። የስዌቫግሪስ ኦ አጀንዳ የጸጥታ ዋስትናውን በማረጋገጥ አኳያ ሙሉ በሙሉ ተስማምተናል። በተለይ ደግሞ ሰራዊቱ ወደ ጦር ሰፈር እንዲመለስ ከዋና ዋና ከተሞቹ የርዕሰ ማስተዳደሩን የጁባ ከተማን ጨምሮ ማለት ነው። ይህንን የምልበት ምክንያት ጁባን በተለይ በሚመለከት ከሁሉም ወገናት የይገባኛል ጥያቄ ነበርና ነው በዚያች ከተማ የመሳሪያ ክምችቱ በርካታ በመሆኑ እና ይህም የተለያዩ የወታደር ኃይሎች የተሰማሩበት በመሆኑም ጭምር ነው። የተለያዩ ግዳጆችና ዓላማ ያነገቡ በመሆኑ ትጥቁን ማስፈታት አስፈላጊ በመሆኑ ነው። ጥቂት የሚሆኑ ሰላም የሚያስከብሩ ብቻ የፕሬዚደንቱን እና የምክትላቸውን ደህንነት ማረጋገጥና አስፈላጊ ሆኑን በመገኘቱ ጭምር ነው። ባለስልጣናቱ እንደፈቀዱ እንዲዘዋወሩ እና ቤቶቻቸውም የጥበቃ ዋስትና ስላስፈለጋቸው ይሆናል። ይህ ብቻ አይደለም። ትላልቅ የመሰረተ ልማት ተቋማት እንደ አይሮፕላን ማረፊያ እና ድልድዮች እንዲጠበቁ የተደረገበት ሁኔታ ነው። በጋራ እንግዲህ የተስማማነው ሁለት ሺህ ያህል የወንዶችና የሴቶች የሰራዊት አባሎች ከሁሉም ወገናት ከተማውን እንዲጠብቁ የተደረገ ነው። በተባበሩት መንግስታት የጸጥታው ምክር ቤት በኩል ይህ ስምምነት ሙሉ በሙሉ ካልጸደቀ ማዕቀብ ይጣልባችኋል ለሚለው ጥያቄ የጸጥታው ምክር ቤት በጉዳዩ እየተወያየበት ነው። ዞሮ ዞሮ ዋናው ጉዳይ ጦርነቱ እንዲያበቃ ነው። ምክንያቱም ይህ ነው የማይባል የሰብአዊ መብት ጥሰቶች የታዩበት፣ በዚህ ግጭት ሳቢያ በርካታዎች ሕይወታቸው የተቀጠፈበት፣ የዓለም ኅብረተሰቡ ይህ እንዲያበቃ ያላሰለሰ ጥረት አድርጓል። ስለዚህ ተቀባይነት ያለው ጥረትና ስምነት እዚህ እያደረግን ነው። ሆኖም ግን እኛ አይደለንም በጉዳይ ውሳኔ የምንሰጠው የጸጥታው ምክር ቤት ሥልጣን ነው የሚሆነው ከመጀመሪያውኑ ያልተለየችው የዩኤስ አሜሪካ ለጉዳዩ ትኩረት በመስጠትና በቢሊዮን ዶላር የሚቆጠር ድጋፍ እያደረገች ያለችው ድርድሩን ከተካፈሉት ተጠሪ ሚሼል አሌክሳንደር የጸጥታውን ምክር ቤት ውሳኔ በሚመለከት ያሰሙት መቼም በዚህ ጉዳይ ላይ ጥርት ያለ መልስ መስጠት ያዳግታል። ተፋላሚ እና ተደራዳሪ ወገናት የተቻላቸውን በጎ ፈቃድ እያሳዩ ነው፣ በጋራም መፍትሄ እያፈላለጉ ነው። እንደኔ አመነካከት ግን ድርጅታቸው የመልካም ፈር እያዘ መጣ ይመስለኛል። እኔ ተስፋ አለኝ። የመግባባት መንፈስ ነው እየታየኝ አንዳንድ ነጥቦች ላይ የተጫቃጨቁ ቢሆንም በጋራ መፍትሄ አስቀምጠዋል። እኔ ደርዝ ይይዛል ብዬ ባለሙሉ ተስፋ ነኝ። አሁን በመጨረሻ ይህ ዘገባ እየተዘጋጀ ሳለ የደረሰን ዜና ከዘጠና አምስት በመቶ ተስማሙ የተባለው ቀሪው ከተማዎችን በሚጠብቁ ሰላም በሚያስከብሩ የሰራዊት የስምሪት ጉዳይ ላይ ባለመስማማታቸው የመንግስቱ ተጠሮች ሲፈርሙ አንደኛው አፈንጋጭ ኤስፒኤል አይኡ የተባለው አልፈርምም በማለቱ የመንግስቱ ወገናት ውሉ እንደተፈረመ ወደ ሀገራቸው ተመልሰዋል። ቀሪው የዕልቂት ዘመን መሆኑ ይሆን? ጌታቸው ተላለ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።